እያንዳንዱ ሰው በአንድ ወይም በሌላ ወቅት አንድ ነገር የማጣት ልምምድ አለው ብዬ አስባለሁ። ምናልባት መጽሐፍ ሊሆን ይችላል። ምናልባት ደግሞ የቤት ቁልፍ ሊሆን ይችላል። ስለ እናንተ ባላውቅም እኔ አንድ ነገር ሲጠፋብኝ የማደርገው የመጀመሪያ ነገር እርምጃዬን ወደ ኋላ መለስ ብዬ መቃኘት ነው። ቢያንስ በልቦናዬ ወደፊትና ወደ ኋላ በመጓዝ የጠፋብኝን ነገር የት እንዳስቀመጥኩት ደረጃ በደረጃ ለማስታወስ እጥራለሁ። እርምጃዎቼን ከመረመርኩ በኋላ ምን ስህተት እንደፈጸምኩ በጥንቃቄ እመረምራለሁ። ከዚያም ቁልፎቼን በትክክለኛ ስፍራቸው እንዲቀመጡ አደርጋለሁ። መጽሐፎቹም ወደ መደርደሪያቸው ይመለሳሉ። ስለዚህ ለእኔ የጠፋብኝን ነገር ለማግኘት ውጤታማ መንገድ ተግባሮቼን መለስ ብሎ መቃኘት ነው። ይህን ትምህርት ጠፍቶ የተገኘው ገነት የሚል ርዕስ ሰጥተነዋል። የምናተኩረውም በዘፍጥረት ምዕራፍ 2 ከቁጥር 4 እስከ ምዕራፍ 3 ቁጥር 24 ባለውና በአዳምና በሔዋን ኀጢአት ላይ በሚያተኩረው ታሪክ ላይ ይሆናል። ሙሴ አዳምና ሔዋን ገነትን ማጣታቸውን የጻፈው እስራኤላውያን ወደ ኋላ መለስ በማለት አዳምና ሔዋን በገነት ውስጥ የፈጸሙትን ስህተት በማስተዋል እንዲቀለብሱት ለማበረታታት እንደሆነ እናያለን። እስራኤላውያን እንደ ገና ገነትን የማግኘትን ተስፋ የሚሰንቁት ከዚህ ታሪክ ሲማሩ ብቻ እንደሆነ ሁሉ፣ ሙሴ ለእስራኤል የጻፈው ይህ ማበረታቻ ዛሬም ለእኛ የእግዚአብሔር መልእክት እንደሆነ እናስተውላለን። ወደ ኋላ መለስ ብለው የአዳምና የሔዋን እርምጃዎች በመቃኘት በዚህ ዘመን ያሉ ክርስቲያኖችም ገነትን ማግኘት ይችላሉ። የዘፍጥረት ምዕራፍ ሁለት እና ሦስት ምርመራችን በሦስት ክፍሎች ይከፈላል። በመጀመሪያ የምንባቡን ሥነ ጽሑፋዊ አወቃቀር እንመለከታለን። ከዚያም በሁለተኛ ሙሴ ለእስራኤል ልጆች ሲጽፍ ለእነዚህ ምዕራፎች አንግቦት የነበረውን ቀደምት ዓላማ በማግኘቱ ላይ እናተኩራለን። በመጨረሻም በሦስተኛ ይህንን ምንባብ በሕይወታችን በአግባቡ እንጠቀምበት ዘንድ አዲስ ኪዳን እንዴት እንደሚመራን በመጠየቅ በዘመነኛው ተዛምዶ ላይ እናተኩራለን። እስኪ በዚህ ምንባብ ሥነ ጽሑፋዊ አወቃቀር እንጀምር። ሥነ ጽሑፋዊ አንድ ወጥ የሆነ ትረካ ነው። ይህንን ምንባብ በትክክል ለመረዳት እነዚህን ሁለት ምዕራፎች አንድ አንድ ሥነ ጽሑፋዊ ቅርጽ ልናተኩርባቸው ይገባል። በዘፍጥረት ምዕራፍ ሁለት እና ሦስት ላይ የምናደርገው የሥነ ጽሑፋዊ አወቃቀር ምርመራችን ሁለት አብይ ጉዳዮችን ይዳሰሳል። በመጀመሪያ የምንባቡን አብይ ክፍልፋዮች በወፍ በረር ዳሰሳ እንዳስሳለን። ሁለተኛ በእነዚህ የተለያዩ ወሳኝ ክፍሎች መካከል ያለውን መመጣጠን በመመልከት ሙሴ ለእስራኤል ሲል የፈለገውን ማዕከላዊ ሐሳብ እንጨብጣለን። እስኪ አስቀድመን የዘፍጥረትን ሥነ ጽሑፋዊ አወቃቀር በወፍ በረር እንመልከት። ወፍ በረር ዳሰሳ በምዕራፍ ሁለት ቁጥር አራት የመጀመሪያ አጋማሽ ላይ ከምናገኘው አጠር ያለ ርዕስ ባሻገር እነዚህ ሁለት ምዕራፎች በአራት ዋና ክፍሎች ይከፈላሉ። እነዚህም አራት ምዕራፎች በተቀዳሚነት የሚለዩት በርዕስና በገጸ ባህሪ ለውጣቸው ነው። እነዚህን አራት እርከኖች አንድ ባንድ በመቃኘት መሠረታዊ ይዘታቸውን ጠቅለል እናድርጋው። የመጀመሪያው የታሪካችን ትዕይንት የሚገኘው በምዕራፍ 2 ከቁጥር 4 እስከ 17 ውስጥ ሲሆን በዚያም እግዚአብሔር አዳምን በኤደን ገነት ማስቀመጡን እንመለከታለን። ጥቅሶቹ የሚጀምሩት በኤደን ገነት አጠቃላይ ገጽታ ሲሆን ምንባቡ እንደሚነግረንም ጠቅላላው ገነት አዳም ሊኖርበትና ሊሰራበት የተመቸ ስፍራ ነበር። ከዚያም የዚህ ክፍል ትኩረት ወደ አዳም አፈጣጠርና በገነት ውስጥ እንዲያከናውነው ወደ ተሰጠው ተልዕኮ ጠበብ ይላል አዳም በእግዚአብሔር ጸጋ አማካኝነት ትልቅ ዕድል ተሰጠው ገነትን የእግዚአብሔር እንደራሴ ሆኖ ይጠብቅ ነበር በረከት የትረካችን ሁለተኛ አንጓ ከምዕራፍ 2 ቁጥር 18 እስከ 25 የሚዘልቅ ሲሆን በዚያም የሰው ዘርን በረከት እንመለከታል በዚህ ክፍል ውስጥ እግዚአብሔር በአዳም ሕይወት ውስጥ ትልልቅ በረከቶችን መጨመሩን እንመለከታል ይህ ክፍል የሚጀምረው በምዕራፍ 2 ቁጥር 18 የተገለጠውን አዲስ ችግር በማስተዋወቅ ነው። በዚያም እግዚአብሔር አዳምን አየና እንዲህ አለ፣ ሰው ብቻውን የሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ዘፍጥረት 218 የተቀረው የምዕራፍ 2 ቁጥር 18 እስከ 25 ክፍል እግዚአብሔር ለዚህ ችግር መፍትሔ ስለ መስጠቱ ይዘግባል። አዳም ከእንስሳት መካከል ረዳት ሲፈልግ ነበር። በፍጻሜው ግን እግዚአብሔር ሴትን አበጅቶ ወደ አዳም አመጣለት። በዚህ መንገድ እግዚአብሔር አስቀድሞውኑ ለአዳምና ለሔዋን ፈጥሮት የነበረውን አስደናቂ ፍጥረት ባረከ። እርግማን። የትርካችን ሦስተኛው እርከን ምዕራፍ 3 ቁጥር 1 እስከ 21 የሚገኘው ሲሆን በዚያም የሰው ዘርን እርግማን እንመለከታለን። ይህ ክፍል የሚጀምረው በምዕራፍ 3 ቁጥር 1 አዲስ ርዕስን ገጸ ባሕሪ በማስተዋወቅ ነው። ያም ፈታኙ እባብ ነው። ከዚህ አንስቶ እስከ ቁጥር 21 ድረስ ያለው ክፍል የሚያወሳው እባቡ ስላመጣው ፈተና እና ስለ ፈተናው ውጤት ነው። ሔዋን በእባቡ ወጥመት ተያዘች፣ ስለዚህም እሷና አዳም ከተከለከለችው ፍሬ በሉ፣ በመለኮት ፍርድ ስርም ወደቁ። ከገነት መባረር የዚህ ምንባብ አራተኛውና ገዢ ውቅር የሚገኘው በምዕራፍ 3 ከቁጥር 22 እስከ 24 ውስጥ ሲሆን ይህንንም የሰው ዘር ከገነት መባረር የሚል ርዕስ ሰጥተነዋል። ይህ ክፍል በሌላም ወሳኝ የርዕስ ለውጥ ይለያል። እግዚአብሔር የሕይወትን ዛፍ አስመልክቶ ስለ ተፈጠረው ችግር ይናገራል። በምዕራፍ 3 ቁጥር 22 እንዲህ ይነበባል፦ አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ዘፍጥረት 3:22 አዳም ከፍሬው የመብላቱን ችግር ለመጋፈጥ እግዚአብሔር አዳምን ከገነት አባረረውና የገነትን ደጅ ይጠብቁ ዘንድ ኪሩቤልንና የምትገለባበጠውን ሰይፍ አስቀመጠ ከዚያም ጊዜ አንስቶ የሰው ዘር ከእግዚአብሔር የቀጥታ ጣልቃ ገብነት ውጪ ወደ ገነት ተመልሶ መግባት የሚችልበትን ዕድል ተነጠቀ መጠነ ልክ የዚህን ምንባብ አራት አብይ ክፍልፋዮች በልቦናችን ይዘን አሁን ደግሞ በዘፍጥረት ምዕራፍ ሁለት እና ሦስት ውስጥ ይህ ምንባብ የሚያመለክተውን መጠነ ልክ እንቃኝ። በዚህ ምንባብ ውስጥ የሚገኙ የተለያዩ ውቅረ ነገሮችን ጎን ለጎን በማስቀመጥ ሙሴ የትረካውን ማዕከላዊ ዓላማ ይገልጣል። የዚህን ትረካ መጠነ ልክ ለመመርመር አስቀድመን በምንባቡ ጅማሬና ፍጻሜ ላይ የምንመለከተውን ምጥጥን እንቃኝ። ቀጥለን ደግሞ በታሪኩ መካከል የሚገኙትን ሁለት ክፍልፋዮች መጠነ ልክ እንቃኝ። በመጀመሪያ የምንባቡን ጅማሬና ፍጻሜ እኔ አጀማመርና አጨራረስ እንደምንመለከተው ዘፍጥረት ምዕራፍ 2 ቁጥር 4 እስከ 17 እና ምዕራፍ 3 ቁጥር 22 እስከ 24 ቢያንስ በሦስት ወሳኝ መንገዶች አንዳቸው ከሌላቸው ጋር ጉልህ ልዩነት አላቸው። የመጀመሪያው ልዩነት የስፍራ ነው። ታሪኩ የሚጀምረው እግዚአብሔር አዳምን በኤደን ገነት ባስቀመጠው በምዕራፍ 2 ቁጥር 17 ነው። አዳም ይኖርና ይሠራ የነበረው የተሟላ መለኮታዊ በረከት ባለበት ስፍራ ነው። አስደናቂ የአትክልት ስፍራ፣ የሕይወት ውኃ፣ ብርቅ ብረቶችና ድንጋዮች ዙሪያውን ከበውት ነበር። በተቃራኒው ደግሞ ትረካው የሚደመደመው በምዕራፍ 3 ቁጥር 24 እግዚአብሔር አዳምና ሔዋንን ከገነት ሲያስወጣቸው ነው። ይህ መልክዓ ምድራዊ ተቃርኖ በዚህ ምድር የሰው ዘር ለመኖር የሚጓጓለት ስፍራ የኤደን ገነት ብቻ መሆኑን ግልጽ ያደርግልናል። በእያንዳንዱ ክፍል ውስጥ የሚገኘው ሁለተኛው የትኩረት ልዩነት በገነት ውስጥ የሚገኙት ዛፎች ናቸው። ምንም እንኳን ምዕራፍ ሁለት ከቁጥር አራት እስከ አስራ ሰባት ሁለት ዛፎችን ማለትም የሕይወትን ዛፍና መልካምና ክፉውን የምታስታውቀውን ዛፍ ቢጠቅስም ወደ ምዕራፍ ሁለት ቁጥር አሥራ ሰባት ስንመጣ ግን ትኩረታችን በአንድ ዛፍ ላይ ብቻ ይሆናል። እሱም የእውቀት ዛፍ ነው። ይህ ዛፍ የሰው ዘር መልካሙና ክፉን የሚያውቅበትን ኃይል ይዟል። ከዚህ በፊት አይተው የማያውቁትን ነገር ሁሉ ማየት ይችሉ ዘንድ ዐይናቸውን ይከፍታል። በተቃራኒው በምዕራፍ 3 ከቁጥር 22 እስከ 24 በሚገኘው በትረካው ማብቂያ ላይ እግዚአብሔር ከዚያ በኋላ መልካሙና ክፉውን ስለምታስታውቀው ዛፍ ግድ እንደማይለው ግድ የሚለው ስለ ሕይወት ዛፍ እንደሆነ እናያለን። ይህች ዛፍ ለሰው የዘላለም ሕይወት የምታስገኝ ናት። እግዚአብሔር ግን አዳምን በማባረር ወደዚህ ዛፍ እንዳይቀርብ አደረገው። እግዚአብሔር በሌላ መንገድ ቃል ኪዳኑን እስካላደሰ ድረስ የሰው ዘር በአንድ ወቅት በነፃ አግኝቶት የነበረውን ገነትንና በውስጧ የሚገኝ በረከትን ሁሉ የመጠቀም ዕድል ያጣ መሆኑን ይህ ተቃርኖ ያመለክተናል። በትረካችን ጅማሬና ፍጻሜ ላይ የምንመለከተው ሦስተኛው ተቃርኖ በሰው ዘር ተልእኮ ውስጥ የሚገኘው ነው። በምዕራፍ ሁለት ቁጥር አስራ አምስት ውስጥ የሚገኘው የመጀመሪያ ዘገባ የሚያሳየን አዳም በተባረከችው ገነት ውስጥ ያለ ሥቃይና ችግር እንደሚሠራ ተልእኮ የሰጠው መሆኑን ነው። ሆኖም በምዕራፍ ሦስት ቁጥር ሃያ ሦስት ውስጥ እግዚአብሔር አዳምና ሔዋንን ከገነት አባረራቸው። ከገነትም ውጭ በድካምና በጥረት እንዲኖሩ ረገማቸው። ይህም ተቃርኖ በታሪኩ ውስጥ ወሳኝ የሆነውን አመለካከት ያቀርብልናል። የሰው ዘር የተነጠቀው የገነትን ድንቅ ሕይወት ብቻ ሳይሆን ከገነት ውጪ በሚቆይበት ዘመኑ ሁሉ በድካም ይኖር ዘንድ ተረገመ። በምዕራፍ ሁለት ቁጥር ሶስት መክፈቻና መግዝጊያው ውስጥ የተገለጡ እነዚህ ሦስት ተቃርኖዎች ወደዚህ ትረካ ወሳኝ ገጽታ ትኩረታችንን ይስቡታል በጥንት ዘመን በሰው ዘር ሁኔታ ላይ ስለመጣውም አብይ ለውጥ ሙሴ ይጽፋል የሰው ዘር በገነት ውስጥ እንዲኖር እግዚአብሔር አስቀድሞ ወስኖለት ነበር የአዳምና ሔዋን በደል ግን በችግርና በመከራ እንዲከቡት አደረጋቸው የዘላለምን ሕይወት ከሚሰጥ ዛፍም ለያቸው እንግዲህ እንደምንመለከተው እነዚህ ተቃርኖዎች በሙሴ መሪነት ወደ ተስፋይቱ ምድር ይጓዙ የነበሩ እስራኤላውያንን ስለነበሩበት ሁኔታ በቀጥታ ይነግራቸዋል። እስራኤላውያን በግብፅ ጨካኝ አገዛዙ ውስጥ ይሰቃዩ በነበሩባቸው ዓመታት ከገነት እጅግ በራቀ ሕይወት ውስጥ ነበሩ። ስለዚህ እግዚአብሔር በገነት ውስጥ ያፈስ የነበረውን በረከት ወደሚያገኙበት ስፍራ ሊመለሱ ይገባቸው ነበር። መካከለኛ ክፍሎች የታሪኩን ውጭኛ ክፍሎች መጠነ ልክ በልቦናችን ይዘን ወደ ታሪኩ መካከለኛ ክፍል መሸጋገር ይገባናል። ያም ምዕራፍ 2 ከቁጥር 18 እስከ 25 ያለውና ምዕራፍ 3 ከቁጥር 1 እስከ 21 ያለው ነው። እነዚህ ሁለት መካከለኛ ክፍሎች በጅማሬውና በፍጻሜው መካከል ያለውን ክፍተት የሚሞሉ ሲሆን ቢያንስ በሶስት መንገዶች የራሳቸውን የመጠነ ልክ ተቃርኖ ያመለክታሉ። የመጀመሪያው ተቃርኖ በሰው ዘርና በእግዚአብሔር ግንኙነት ላይ ያተኩራል። በሁለተኛው እርከን ውስጥ በአዳምና በእግዚአብሔር መካከል የሰመረ ግንኙነት እንመለከታለን። በምዕራፍ 2 ቁጥር 18 ውስጥ እግዚአብሔር ስለ አዳም ግድ ብሎት የምትመቸውን ረዳት ሔዋንን ወደ እርሱ ያመጣለታል። በዚህ ስፍራ የተቀመጠው ምስል እግዚአብሔርና አዳም ስምምና ሰላም እንደነበሩ መሆኑን ያሳያል። ሆኖም የትረካው ሦስተኛ ክፍል በሰውና በእግዚአብሔር መካከል የነበረው ስምምነት መበላሸቱን ይናገራል። በምዕራፍ 3 ቁጥር 8 ውስጥ አዳምና ሔዋን የእግዚአብሔርን ትእዛዝ ይተላለፋሉ ራሳቸውንም ከእግዚአብሔር ለመሰወር ይጥራሉ። እግዚአብሔርም አዳምና ሔዋንን በቁጣ ይናገራቸዋል። ሁለተኛው ተቃርኖ ደግሞ የሰው ዘር የእርስ በርስ ግንኙነት ነው። የምዕራፍ ሁለት ከቁጥር 18 እስከ 25 ሁለተኛ እርከን የሚያሳየን አዳምና ሔዋን በፍጹም ደስታ ውስጥ እንደነበሩ ነው። በምዕራፍ ሁለት ከቁጥር 23 ደግሞ አዳም አስደናቂ የፍቅር ቅኔ ይገኛል። መጽሐፍ ቅዱስ እንደሚነግረን አዳም ይህች አጥንት ከአጥንቴ ስጋም ከስጋዬ ናት በሚል ሲናገር ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር ተብሎም ተጽፏል። በተቃራኒው ግን በምዕራፍ 3 ቁጥር 16 እግዚአብሔር ይህንን ግንኙነት ሲረግመውና በወንዱና በሴቱ መካከል ጠብ ሲፈጠር እናያለን። ሴትም ፈቃዷ ወደ ባሏ ይሆናል፣ እርሱም ይገዛታል። የአዳምና የሔዋን ኀጢአት ከእግዚአብሔር ጋር ያላቸውን ግንኙነት ብቻ ሳይሆን የእርስ በርሳቸውንም እንዳወካቸው እነዚህ ቃላት ያስረዳሉ። ከዚያን ጊዜ ጀምሮም የሰው ዘር ግንኙነቶች በችግሮችና በትግሎች የተሞላ ሆነ። ሦስተኛው ተቃርኖ የተገለጠው በሰው ዘርና በክፉ መካከል ያለው ግንኙነት ነው። በሁለተኛው እርከን ላይ ክፉ በትዕይንቱ ውስጥ አልነበረም። እግዚአብሔርና ሔዋን ንጹሕና ከክፋት የራቁ ነበሩ። በሦስተኛው እርከን ግን የሰው ዘር በእባቡ ወጥመድ ተያዘ። ከክፉም ጋር ለዘመናት ወደሚዘልቅ ትግል ውስጥ ገባ። በምዕራፍ 3 ቁጥር 15 ውስጥ የሔዋን ዘር እባቡን ድል እንደሚነሳ እግዚአብሔር ተስፋ ሰጠ። ሆኖም አዳምና ሔዋን የእጅ በእጅ ድል አልተሰጣቸውም። እነዚህ በሁለተኛውና በሦስተኛው አንጓ መካከል ያሉ የትረካ ተቃርኖዎች ሙሴ ትረካውን ሲጽፍ ግድ ይሰኝባቸው የነበሩ ነገሮችን እንድናስተውል ያግዙናል። ሙሴ ስለ አዳምና ስለ ሔዋን የጻፈው ከእስራኤል ልምምድ ጋር በተገናኘ መልኩ ነበር። ኀጢአት የእስራኤልን ሕይወት ማፈራረስና ማጥፋቱን ቀጠለ። የሕዝቡን ከእግዚአብሔርና ከእርስ በርስ ጋር የነበረ ግንኙነት አወደመ። ከዚህም ባሻገር በየዕለቱ የሚገጥማቸው ፈተና፣ ልክ እንደ አዳምና ሔዋን ሁሉ እስራኤላውያንም እግዚአብሔር ሕዝቡን ከክፋት የሚታደግበትና ድል የሚቀዳጅበትን ያንን ቀን መጠበቅ እንዳለባቸው ሙሴን ያሳስበው ነበር። የዚህን ጽሑፍ ሥነ ጽሑፋዊ አወቃቀር በልቦናችን ይዘን የዚህም ንባብ ቀደምት ትርጉም ወደ መፈለጉ እንሸጋገራለን። የሰውን ዘር ከእግዚአብሔር ገነት መባረር ሙሴ ለምን ጻፈ? እስራኤልን ወደ ተስፋይቱ ምድር ሲመራ ያስተላለፋቸው መልእክት ምን ነበር? ቀደምት ትርጉም። Now to be sure፣ እንግዲህ በመሠረታዊ ደረጃ በእርግጠኝነት ለመናገር ሙሴ ይህንን ትረካ የጻፈው ለሚመራቸው ለእስራኤላውያን ጠቅለል ያለ ነገረ መለኮታዊ መሪ ሐሳቦችን ሊያስተምራቸው ነበር። ስለ ኀጢአት ምንጭ ባሕሪና፣ በዓለም ላይ ስለመጣው ዳፋ ብዙ ነግሯቸዋል። እነዚያም በጣም ወሳኝ መሪ ሐሳቦች ነበሩ። ሆኖም ቀደም ባለው ትምህርት እንዳየነው ሙሴ የፍጥረተ ዓለምን ታሪክ የጻፈው ለእስራኤል ስለ ጥልቅ ታሪካዊና ነገረ መለኮታዊ ጉዳዮች መረጃ ለማቀበል ብቻ አልነበረም። ይልቁኑ እንደ ብዙዎቹ የጥንት ጸሐፍት ሙሴ የፍጥረተ ዓለም ታሪኩን የጻፈው ለሕዝቡ ስለ ወቅታዊ ሃይማኖታዊና ማኅበራዊ ፕሮግራሞች በዋነኛነት ከግብፅ ስለ መውጣትና ወደ ከነአን ስለ መጓዝ ተግባራዊ መመሪያ ለመስጠት ነው። ሙሴ የጥንት ገነትንና የእስራኤልን የከነአን ድል እንዴት እንዳስተሳሰረው ለማየት የእርሱን ታሪክ ውቅር በሦስት መንገዶች እንመለከታለን። በመጀመሪያ ሙሴ ስለ ኤደን ገነት የሰጠው መግለጫ፣ ሁለተኛ ከአዳምና ከሔዋን ይጠበቅባቸው ስለነበረው ታማኝነት የሰጠውን ትኩረት እና በመጨረሻም በአዳምና በሔዋን ላይ ስለወደቀው እርግማን የሰጠውን ስዕላዊ መግለጫ እንመለከታለን። አስቀድመን ሙሴ ስለ ኤደን ገነት የሰጠውን መግለጫ እንመልከት። ገነት ሙሴ ስለ ኤደን ገነት የሰጠው መግለጫ ውስብስብና በዚህ ዘመን የምንኖር ሰዎች ላሉን ጥያቄዎች ምላሽ ልናገኝባቸው የማንችል ናቸው። ሆኖም የሙሴን አቀራረብ ማዕከላዊ ሐሳብ መጨበጥ እንችላለን። እንደምንመለከተው ሙሴ የኤደንን ገነት የገለጠው ከተስፋይቱ ምድር ጋር በማገናኘት ነው። ከሙሴ አተያይ አንጻር በእርሱ ዘመን እስራኤልን እየመራ የወሰደበት ምድር ገነት ብለን የምንጠራው ጥንታዊቷ ምድር በእውነት የነበረችበት ነበር። የዘፍጥረት ምዕራፍ ሁለት እና ሦስት በርካታ ገጽታዎች እስራኤል ከነአንን ከኤደን ጋር እንዲያገናኙ ሙሴ ፍላጎት እንደነበረው በግልጽ ያስቀምጣሉ። ሁለቱ ግን በተለያየ መንገድ ወሳኝ ናቸው። እነርሱም በመጀመሪያ የኤደን መለያ፣ ሁለተኛ የገነት ቅድስና ናቸው። አስቀድመን የኤደንን መለያ እንመልከት። መለያ በዘፍጥረት ሁለት ከ10 እስከ 14 እንዲህ እናነባዋለን። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለአራት ይከፈል ነበር። የአንደኛው ወንዝ ስም ፊሶን ነው። እሱም ወርቅ የሚገኝበትን የእውላጥን ምድር ይከባል። የዚያም ምድር ወርቅ ጥሩ ነው። የሁለተኛ ወንዝ ስም ጤግረስ ነው። እርሱም በአሶር ምስራቅ የሚሄድ ነው። አራተኛውም ወንዝ ኤፍራጥስ ነው። ዘፍጥረት 2 ከ10 እስከ 14 ከኤደን የሚወጣው አንዱ ወንዝ ለአራት እንደሚከፈል ሙሴ ይጽፋል። እነዚህም አራት ወንዞች ፊሶን፣ ጌዮን፣ ጤግረስና ኤፍራጥስ ናቸው። ከኤደን የሚወጣው አንዱ ማዕከላዊ ወንዝ እነዚህን አራቱን ይመግባል። የእነርሱ ማዕከላዊ ምንጭ እርሱ ነው። Now, as we explore Moses' description here, በዚህ ስፍራ ሙሴ የሰጠውን መግለጫ ስንመረምር ከዓለም ጅማሬ አንስቶ እስካሁን ድረስ በጠቅላላው የፕላኔታችን ታሪክ ውስጥ በርካታ መልክዓ ምድራዊ ለውጦች የተካሄዱ መሆኑን ልብ ማለት ይገባል። በሙሴ ዘመን እንኳን እነዚህን አራት ወንዞች የሚመግብ አንድ ወንዝ አልነበረም። ቅዱሳት መጻሕፍትም እንደሚያስተምሩን ይህ የወንዞች ምንጭ የሚገለጠው በዘመን ፍጻሜ ላይ ነው። ሆኖም ሙሴ ከአንዱ ምንጭ ስለሚገኙ ስለ እነዚህ አራት ወንዞች ያቀረበልን ማጣቀሻ ገነት የምትገኝበትን አድራሻ ምስሉን እንድናገኘው ይረዳናል። በምዕራፍ 2 ቁጥር 14 የተጠቀሱት ጤግረስና ኤፍራጥስ በዘመናችንም ከሚጠቀሱት የጤግረስና የኤፍራጥስ ወንዞች ጋር ተመሳሳይ ናቸው። የዘፍጥረት መጽሐፍ ስለ እነዚህ ወንዞች ያስቀመጠው መግለጫ በባቢሎናውያኑ ጥንታዊ እምነቶች ጥናት መሠረት ኤደን የምትገኘው በሜሶፖታሚያ ግዛት የመሆኑን እሳቤ የሚያረጋግጥ መሆኑን ዘመናውያኑ ትርጉሞች ያጸናሉ። በባቢሎናውያን ቋንቋ ኤደን ማለት ጠፍጣፋ ማለት፣ ባዶ ጠፍጣፋ መሬት ማለት ሲሆን አባባሉም ለታችኛው ጤግረስ ኤፍራጥስ አካባቢ የሚስማማ ነው። ሆኖም በዕብራይስጥ ኤደን ማለት ጠፍጣፋ ማለት አይደለም፣ ደስ የሚያሰኝ ወይም አስደሳች ስፍራ ማለት ነው። ስለዚህ ሙሴ የባቢሎናውያንን ቃል በፍጹም አልተጠቀመም። እርሱ የተጠቀመው ድምፁ ባቢሎናውያን ለኤደን ከሚጠቀሙበት ቃል ጋር ተመሳሳይ የሆነውን ስለ ስፍራው ያዘለው ጽንሰ ሐሳብ ግን የተለየ የሆነውን የዕብራይስጥ ቃል ነው። እንዲያውም ኤደን በሜሶጶጣሚያ ግዛት የተወሰነ እንዳልሆነ የዘፍጠት ዘገባ በግልጽ አስቀምጦታል። በዘፍጠት ምዕራፍ 2 ቁጥር 10 እንደምንመለከተው ጤግረስና ኤፍራጥስ በኤደን ከሚገኝ አንድ ታላቅ ወንዝ ይመነጫሉ። በቁጥር 10 እንዲህ ይነበባል ወንዙም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለአራት ይከፈል ነበር። ዘፍጥረት ሁለት አስር። ይህ ምንባብ የሚያስተምረን የኤደን ወንዝ የጤግረስና የኤፍራጥስን ወንዞች እንደሚመግብ ነው እንጂ ኤደን በጤግረስና በኤፍራጥስ የተወሰነ መሆኑን አይደለም። ሙሴ ጤግረስና ኤፍራጥስን የጠቀሰው ስለ ምስራቃዊው የኤደን ድንበር ጥቅል መግለጫ ለመስጠት ነው። በምስራቅ የሚገኙ ታላላቅ ወንዞች የኤደንን ግዛት ምስራቃዊ ወሰን ያሳያሉ። ይህ አመለካከት በዘፍጥረት ምዕራፍ ሁለት በተጠቀሱ ሌሎች ወንዞች አድራሻም ተረጋግጧል። በምዕራፍ ሁለት ቁጥር 11 እስከ 13 ሙሴ ሌሎች መንታ ወንዞችን ይጠቅሳል። የኤደን ወንዝ ፊሶንን እንደሚመግብ ያም የኤውላጥን ምድር እንደሚከብብ ደግሞም የጊዮንንም ወንዝ እንደሚመግብና ያም የኢትዮጵያን ምድር ሁሉ እንደሚከብብ ይናገራል። በብሉይ ኪዳን የኤውላጥና የኢትዮጵያ ምድሮች ከግብፅ ግዛቶች ጋር ተያይዘው ይቀርባሉ። ሙሴ እነዚህን ወንዞች ከትልቁ የአባይ ወንዝ ጋር አያይዞ ስለመጥቀሱ በእርግጠኝነት መናገር ይቻላል። ስለዚህ ሙሴ እያመለከተ ያለው የኤደን ምዕራባዊ ወሰን የሆነውን የሰሜናዊ ግብጽ ግዛት ነው ማለት ይሻላል። ስለዚህ ሙሴ ስለ ኤደን ሲናገር ስለ ትንሽ ስፍራ አለመናገሩን እናያለን። ከጤግረስና ከኤፍራጥስ እስከ ግብጽ ድንበር ድረስ የሚዘልቅ ሰፊ ስፍራ ይሆንና ዛሬ ለም የማጭድ ቅርጽ ምድር ብለን የምንጠራውን ሁሉ ያካትታል። በዚህ ደስ የሚያሰኝ ስፍራ ልዩ ገነት ነበር። ያም የኤደን ገነት የታላቁ የኤደን ግዛት ማዕከላዊ ስፍራ ነው። ሙሴ ኤደንን ከለምለማ ምድር ጋር የማመሳሰሉ ነገር ያን ያህልም መነስ፣ ይቅርታ፣ ሙሴ ኤደንን ከለምለሟ ምድር ጋር የማመሳሰሉ ነገር ያን ያህልም ወሳኝ መስሎ አልታየም። እንደ እውነታው ግን ሙሴ የዘፍጥረትን መጽሐፍ ለጻፋቸው ለእስራኤላውያን ግን የኤደንን ወሳኝነት መገንዘብ በጣም ወሳኝ ነው። በዘፍጥረት መጽሐፍ በሌላ ስፍራ ሙሴ እንደገና በዘፍጥረት ምዕራፍ ሁለት በመጥቀስ የኤደን ምድር ለለምለሟ ምድር ለእስራኤል ተስፋ የተገባለች ይቅርታ፣ ለእስራኤል ተስፋ የተገባች እርሱም እስራኤልን እየመራ የወሰደባት ምድር መሆኗን ለእስራኤል ያስተምራል። ይህ አመለካከት ይበልጥ ግልጽ የሚሆነው በዘፍጥረት ምዕራፍ 15 ቁጥር 18 ውስጥ እግዚአብሔር ለአብርሃም በተናገረበት ስፍራ ነው። በዚህ ምንባብ እግዚአብሔር የተስፋይቱ ምድር ድንበር የጠቀሰበትን መንገድ አድምጡ። በዚያም ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ፣ ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ ሰጥቻሃለሁ። ዘፍጥረት 15 8። በዚህ ስፍራ እግዚአብሔር ለአብርሃም ተስፋ የገባለት ምድር እስከ ጤግረስና የፍራጥስ ግዛት ድረስ እንደሚዘልቅ ደግሞም እስከ ግብፅ ወንዝ ድረስ እንደሚደርስ ይነግረዋል። በርካታ ተርጓሚዎች እንደሚናገሩት የግብፅ ወንዝ አባይን በቀጥታ የሚያመለክት ሳይሆን በግብፅ ድንበር በሲና የሚገኝን አነስ ያለ ወንዝ የሚያመለክት ነው ይላሉ። በሁሉም ሁኔታ ይህ ጥቅስ በዘፍጠት ምዕራፍ ሁለት እንደተገለጠው የኤደንን ድንበር የሚያመለክት ነው። የዘፍጠት ምዕራፍ ሁለት ማጣቀሻ በግልጽ እንደሚያስቀምጠው እግዚአብሔር ለአብርሃምና ለዘሩ ተስፋ የሰጠው ምድር በአንድ ወቅት የኤደን ምድር ተብሎ ይጠቀስ እንደነበረ ሙሴ ያምናል። ከሙሴ አመለካከት አንጻር እስራኤላውያን ወደ ከነአን ሲጓዙ ይጓዙ የነበረው ወደ ጥንታዊው የኤደን ምድር ነበር ማለት ነው። እስራኤል ወደ ኤደን የመጓዙን አስፈላጊነት ለማስመር ሙሴ የዚያን ስፍራ ቅዱስ ባሕሪ ጫን ብሎ ይገልጣል። የኤደን የተቀደሰ ስፍራነት ያመለከተው እርሱ እየመራ የሚወስዳቸው የተስፋይቱ ምድር ወደ እግዚአብሔር ልዩ ሕላዌ የመግባትን በረከት የሚቀበሉባት ምድር መሆኗን ለእስራኤል ለማስተማር ነበር። ቅድስና ሙሴ የኤደንን ቅድስና ለመግለጥ የተጠቀመበት ተቀዳሚ መንገድ የማደሪያውን ድንኳን ለመግለጽ ከተጠቀመበት ቃል ጋር ተመሳሳይ ነው። ምንም እንኳን እግዚአብሔር በሁሉ ስፍራ በአንድ ጊዜ የሚገኝ በጥቅል አነጋገርም በሁሉ ስፍራ የሚኖር ቢሆንም ከሕዝቡ ጋር ለየት ባለ መንገድ ለመገናኘት የሚገለጥበትን የመገናኛ ድንኳን ሙሴ ሠርቷል። በዚህ የመገናኛ ድንኳን እግዚአብሔር ሕልውናውን ገልጧል፣ ሕጉን ይሰጣል፣ የሕዝቡን አምልኮ ይቀበላል፣ በሞገሱም ይባርካቸዋል። ስለዚህ ሙሴ የኤደንን ገነት የሚገልጸው የመገናኛውን ድንኳን በሚገልጽበት መልክ ነው። ይህም ኤደን እና የአሁኗ ከነአን፣ እግዚአብሔር በዚህ ምድር በልዩ መንገድ የሚገለጥባቸው ስፍራዎች ናቸው። በዚያ እስራኤል የእግዚአብሔርን ታላቅ በረከት ትቀበላለች። ቢያንስ ሰባቱ የኤደን ገጽታዎች ልክ እንደ መገናኛው ድንኳን ሁሉ የእግዚአብሔር ልዩ ሕላዌ የሚገለጥበት ቅዱስ ስፍራ መሆኑን ያመለክታሉ በመጀመሪያ በምዕራፍ 3 ቁጥር 8 ውስጥ ሙሴ እግዚአብሔር በገነት ውስጥ ይመላለስ ነበረ በማለት በልዩ መንገድ ይጠቅሳል። ይመላለስ ነበር ተብሎ የተረጎመው የዕብራይስቱ መግለጫ ሚትሃሌክ የሚል ነው። ይህ አባባል በጣም ወሳኝ ነው፤ ምክንያቱም ሙሴ በዘሌዋውያ ምዕራፍ 26 ቁጥር 12 እና በሌሎቹም ንባቦች በመገናኛው ድንኳን ውስጥ የእግዚአብሔርን ሕላዌ የገለጠባቸው መንገዶች አንዱ ነበርና ነው። ሁለተኛ በምዕራፍ 2 ቁጥር 9 የሕይወት ዛፍ የኤደንን ገነት ማዕከላዊ ገጽታ ሆኖ መጠቀሱን እናነባለን። ይህ የተቀደሰ ዛፍ ከእርሱ ለሚበሉ የዘላለምን ሕይወት የመለገስ ኃይል አለው። ምንም እንኳን መጽሐፍ ቅዱስ ይህንን በግልጽ ባይነግረንም፣ በቅርብ የወጡ የከርሰ ምድር ጥናት ምርምሮች እንደሚያሳዩት በጥንታዊው ዓለም የሚገኙ በርካታ ስፍራዎች በተቀደሱ ስፍራዎች የሕይወትን ዛፍ ምስል ይዘው ተገኝተዋል። ይህ መረጃ በብርቱ የሚያመለክተን መቅረዙ ማለትም ሙሴ በሠራዊ መገናኛ ድንኳን የሚገኘው ባለ ሰባት ሻማ ማስቀመጫ መቅረጽ የሕይወትን ዛፍ የሚገልጥ በጣም ተቀራራዊ መግለጫ ነው። በዚህ መንገድ የኤደን ገነት በምድር የምትገኝ ቀደምት ቅዱስ ስፍራ መሆኗን ያሳያል። ሙሴ የኤደንን ቅድስና የገለጠበት ሦስተኛው መንገድ በአካባቢ ውስጥ ለሚገኘው ወርቅና የከበረ ድንጋይ የሰጠው ትኩረት ነው። በምዕራፍ 2 ቁጥር 12 ውስጥ በኤደን አካባቢ ወርቅና የከበረ ድንጋይ በብዛት እንደሚገኝ ይገልጻል። እንደምገምተውም በዚህ ሰዓት ምዕራፍ 25 እስከ 40 በመገናኛው ድንኳን ግንባታ ወቅት ወርቅና የከበረ ድንጋይ ወሳኝ መሳሪያዎች ነበሩ። በኤደንና በመገናኛው ድንኳን መካከል የሚገኘው አራተኛው ትስስር የኪሩቤል ወይም የመላእክቱ መገኘት ነው። በምዕራፍ 3 ቁጥር 24 አገላለጥ ወደ ሕይወት ዛፍ እንዳይገባ እግዚአብሔር በኤደን ገነት ውስጥ ኪሩቤልን ማስቀመጡን እናያለን። ይቅርታ ማስቀመጡን እናያለን። በተመሳሳይ መንገድ የመገናኛው ድንኳን የማስዋብ ሥራ በተሰራበት ነገር ሁሉ ላይ ኪሩብ አለ ይህንንም ለምሳሌ በዘጸአት ምዕራፍ 25 ቁጥር 18 እና ምዕራፍ 37 ቁጥር 9 ውስጥ እናነባለን እነዚህ ኪሩቦች ለእስራኤላውያን የሚያሳስቡት በሰማይ የሚገኙትን መላእክት ብቻ ሳይሆን በኤደን የሚገኘውን የተቀደሰ ስፍራ የሚጠብቁ መላእክትም ነው አምስተኛ በምዕራፍ 3 ቁጥር 24 ውስጥ የኤደን መግቢያ በምስራቅ ነው ያም ማለት በምስራቅ ወገን ነው ምናልባት ይህ ነገር በዘፀአት ምዕራፍ 27 ቁጥር 13 እና በሌሎችም በርካታ ምንባቦች የተገለጠውን ማለትም የመገናኛው ድንኳንም መግቢያ በምስራቅ ወገን መሆኑን እስክናስተውል ድረስ ወሳኝነት የሌለው ሊመስለን ይችላል። በቅርብ ምስራቅ የሚገኙ አብዛኞቹ መቅደሶች መግቢያቸው በምስራቅ የሆነበትም ምክንያት ይህ ነው። ኤደን የእግዚአብሔር ቅዱስ መገኛ ሆና ተገልጣለች። ስድስተኛ ሙሴ አዳም በኤደን ስለነበረው አገልግሎት የጠቀሰበት ቃል ሌዋውያን በመገናኛው ድንኳን ስለሚሰጡት አገልግሎት ከተጠቀሰው ቃል ጋር ተመሳሳይ ቋንቋ አለው። በምዕራፍ 2 ቁጥር 15 አዳም በኤደን የነበረውን ኃላፊነት ሙሴ እንዲህ ያስቀምጠዋል። ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። ዘፍጥረት 2 15 እነዚህ አባባሎች በዘውልቁ ምዕራፍ 3 ቁጥር 7ና 8 ደግሞም በቁጥር 26 ውስጥ ይገኛሉ። በዚያ ስፍራ ሙሴ ተመሳሳዩን መግለጫ በመጠቀም ሌዋውያን በመገናኛው ድንኳን ውስጥ የሚሰጡትን አገልግሎት ገልጧል። አዳምና ሔዋን በኤደን ገነት ውስጥ እንደ ካህናት አገልግለዋል። ሰባተኛ ኤደን ገነት ሆኑ የተበጀችው ከስድስቱ የመፍጠር ቀናት በኋላ መሆኑ ወሳኝ ነው። ቀደም ባለው ትምህርት እንዳየነው ስድስቱ የመፍጠር ቀናት ወደ ላዕሊ እርከን የደረሱት በዘፍጥረት ምዕራፍ 2 ቁጥር 1 እስከ 3 በተገለጠው የእግዚአብሔር የሰንበት ረፍት ነው። እጅግ በሚስብ መንገድ እንደ ዘጸአት ምዕራፍ 4 ቁጥር 16 ና ቀጥሎ ባለው አገላለጥ ሙሴ ከእግዚአብሔር ጋር በተራራ ላይ ለስድስት ቀናት ቆይቷል። በሰባተኛው ቀን የመገናኛውን ድንኳን እንዲሠራ መመሪያ ሰጥቶታል። These seven features of Eden show that Moses considered the Garden of Eden to be a whole. እነዚህ ሰባት የኤደን ገጽታዎች ሙሴ ልክ እንደ መገናኛው ድንኳን ሁሉ የኤደን ገነትን እንደ ተቀደሰ ስፍራ ሲቆጥር ያሳዩናል። ያም ስፍራ እግዚአብሔር በዓለም ላይ የሚገለጥበት ልዩ ስፍራ ነበር። ወደዚያ ስፍራ መቅረብ ማለት ወደ እግዚአብሔር በረከቶች መቅረብ ማለት ነው። እንደተመለከትነው ከነአን የኤደን የምትገኝበት ስፍራ እንደሆነች ሙሴ ያምናል። በውጤቱም በኤደን ቅዱስ ባህሪ ላይ በማተኮር ሙሴ ትኩረታችንን ወደ ከነአን ቅዱስ ባህሪ ዘወር ያደርገዋል። ወደ ከነአን መቅረብ ማለት ገና ከጅማሬው አንስቶ እግዚአብሔር የእርሱ ማረፊያ እንዲሆን ወደ ወሰነው ስፍራ መቅረብ ማለት ነው። ስለዚህ ወደፊት ስለሚመጣ ቅዱስ ስፍራ ሙሴ ያሰፈረውን ትምህርት መመልከት የምንችልበት የተመረጠ ምንባብ ዘዳግብ ምዕራፍ 12 ቁጥር 10ና 11 ነው። በዚያም እንዲህ ጽፏል። ዮርዳኖስን በተሻገራችሁ ጊዜ፣ አምላካችሁም እግዚአብሔር በሚያወርሳችሁ ምድር በተቀመጣችሁ ጊዜ፣ ያለ ፍርሃትም እንድትኖሩ ከከበቧችሁም ጥላቶቻችሁ ሁሉ እረፍት በሰጠኋችሁ ጊዜ፣ በዚያን ጊዜ አምላካችሁ እግዚአብሔር ስሙ ይጠራበት ዘንድ ወደዚያ ወደ ተመረጠው ስፍራ እኔ የማዛችሁ ሁሉ የሚቃጠለውን መሥዋዕታችሁን ሌላም መሥዋዕታችሁን አሥራታችሁንም በእጃችሁ ያነሳችሁትንም ቁርባን ለእግዚአብሔርም ተስላችሁ የመረጣችሁትን ስለታችሁን ሁሉ ውሰዱ። ዘዳግም ዐሥራ ሁለት ከዐሥር እስከ ዐሥራ አንድ ይህም ንባብ ሙሴ ስለ ከነዓን ምድር ካለው ማዕከላዊ ራእይ አንዱን ገጽታ ያሳያል። አንድ ቀን ከነዓን የእግዚአብሔር ሕላዌ ቋሚ ስፍራ ያህዌ መቅደስ እንደምትሆን አጽንዖት ሰጥቶበታል። እርግጠኛ ለመሆኑ በሙሴ ዘመን የነበረችው ከነአን ቀደም ብሎ የነበረችው ኤደን ጥላ ነበረች። ሰለሞን በኢየሩሳሌም መቅደሱን ሲገነባ እንኳን የተስፋይቱ ምድር ከኀጢአት ፈጽማ አልተዋጀችም ወይም ወደ ቀደመው ፍጽምና አልተመለሰችም ነበር። ሆኖም ሙሴ ስለ ኤደን ቅድስና ሲጽፍ አንድ ቀን ምድራቸው ምን መምሰል እንዳለባት የነበረው ራእይ ለእስራኤላውያን ይገልጥላቸዋል። ወደ ተስፋይቱ ምድር መድረስ ማለት ወደ ኤደን መቅረብ፣ ማለትም እግዚአብሔር በምድር ወደሚገለጥበት ስፍራ መገኛ መቅረብ ማለት ነው። ልክ እግዚአብሔር በመጀመሪያ አዳምና ሔዋንን በኤደን እንዳስቀመጣቸው ሁሉ አሁን ደግሞ እግዚአብሔር እስራኤልን ወደ ከነአን ያመጣቸዋል። እነርሱም አንድ ጊዜ ወደዚህ ስፍራ ከተቀመጡ፣ አገሪቱ በጠቅላላ በእግዚአብሔር ሕልውና ውስጥ የመኖርን በረከት ታጣጥማለች። አዳምና ሔዋን በኤደን ያገኙትን በረከት እስራኤልን በተስፋይቱ ምድር ለሚጠብቃት ጸጋ ተምሳሌት አድርጎ ሙሴ መግለጡን ከተመለከትን፣ አሁን ደግሞ በምዕራፍ ሁለትና ሦስት የሚገኘውን ሁለተኛ ርዕስ ወደ መመልከቱ እንሸጋገር። ያም የአዳምና የሔዋን ታማኝነት በእግዚአብሔር መፈተኑ ነው። ይህ ጭብጥ በሙሴ አቀራረብ ውስጥ ወሳኝ ሚና ይጫወታል። ታማኝነት የታማኝነት መሪ ሐሳብ ሙሴ ስለ ኤደን ለጻፈው ታሪክ ወሳኝ ነው። ምንም እንኳ ኤደን የአስደናቂ በረከት ስፍራ ብትሆንም፣ ሞራላዊ ኃላፊነት አብሮ ያለባት ስፍራ ምናት ሙሴ ለዚህ እውነታ አጽንዖት የሰጠበት ምክንያት እስራኤል እየሄደበት ያለው ስፍራ ለእግዚአብሔር ትእዛዛት ታማኝ መሆኑን የሚጠይቅ መሆኑን ለማስታወስ ነው። ሙሴ በዚህ መሪ ሐሳብ ላይ ለምን አጽንኦት እንደሰጠነ መገንዘብ ሁለት ጉዳዮችን መመርመር ያስፈልጋል። እነርሱም በኤደን ገነት ተአማኒነት መመዘኛ መሆኑና በከነአንም ተአማኒነት መመዘኛ መሆኑ ነው። አስቀድመንም በኤደን ገነት እግዚአብሔር ይጠብቅ ስለነበረው ታማኝነት እንመልከት። በኤደን The motif of loyalty in the garden appears very early in Genesis. በኤደን ውስጥ የታማኝነት ጭብጥ የተገለጠው ገና በምዕራፍ ሁለት ጅማሬ ላይ ሲሆን በምዕራፍ ሁለት እና ሦስት በጠቅላላው ተደጋግሞ ተገልጧል። በበርካታ መንገዶችም የእነዛ ምዕራፎች ማዕከላዊ ሐሳብም ነው። በዘፍጥረት ምዕራፍ 2 ቁጥር 16 እና 17 እግዚአብሔር የአዳምን እምነት የፈተነበትን መንገድ አድምጡ። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከምታስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። ዘፍጥረት 2 ከ16-17 እግዚአብሔር የመጀመሪያ ወዳጆቻችንን ለምን ከዚህ ዛፍ እንዳይበሉ እንደከለከላቸው ግልጽ አይደለም። መልካሙንና ክፉውን ማወቅ በሌሎች የቅዱሳን መጻሕፍት ክፍሎች ተመስግኖ እናያለን። ይህ ጥርጣሬ እንዳለ ሆኖ አዳምና ሔዋን ለእርሱ ታማኝ መሆን አለመሆናቸውን እግዚአብሔር እየፈተሸ መሆኑ ግን በጣም ግልጽ ነው። አዳምና ሔዋን ቢታዘዙ ኖሮ ከእግዚአብሔር እጅግ የላቀ በረከትን ይቀበሉ ነበር። እምቢተኛ ከሆኑ ግን የእግዚአብሔር ፍርድ ይወድቅባቸዋል። ኤደን የተቀደሰች ስፍራ ናት፣ እናም በዚያ የሚኖሩ ሰዎችም የተቀደሱ ሊሆኑ ይገባል። በከነዓን በኤደን ገነት ታማኝነት የተፈተነ በመሆኑ ላይ በማተኮር ወደ ተስፋይቱ ምድር እየመራቸው ካሉት እስራኤላውያንም ተመሳሳይ ታማኝነት የሚጠበቅባቸው መሆኑን በአጽንኦት ያሳስባል። ሙሴ እስራኤላውያን ወደ ተስፋይቱ ምድር ሲመራ እግዚአብሔር ታማኝ እንዲሆኑለት የሚፈልግ መሆኑን ደጋግሞ አስጠንቅቋቸዋል። በዚህ ጉዳይ ላይ ያነሳነው ትምህርት በዘዳግም ስምንተኛ ምዕራፍ ውስጥ ቅልብጭ ባለአነጋገር ጠቅለል አድርጎ አቅርቧል። በዘዳግም ምዕራፍ 8 ቁጥር 1 እንዲህ እናነባዋለን። በሕይወት እንድትኖሩ እንድትበዙም እግዚአብሔርም ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ለአንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ። ዘዳግም 8 1 እስራኤል ወደ ከነዓን ምድር ለመግባትና ለመውረስ ለእግዚአብሔር ታማኝ መሆን እንደሚጠበቅባቸው ይህ ምንባብ በግልጽ ያስቀምጣል። እንዲያውም ሕዝቡ በምድረ በዳ ሲንከራተት እንዴት መቀደስ እንዳለባቸው እግዚአብሔርም እስራኤልን እየፈተነ ነበር። በዘዳግም ምዕራፍ 8 ቁጥር 2 እንዲህ እናነበዋለን አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለው ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ፣ በእነዚህ በአርባ ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ ዘዳግም 8 2 ከዚህም ባሻገር አንድ ጊዜ እስራኤል ወደ ቅድስቲቱ ምድር ከገባ ለእግዚአብሔር ታማኝ ሆኖ መዝለቅ አለበለዚያ ግን ሊያገኙ የሚገባቸውን ጥቅም ማጣት እንደሚጠብቃቸው ሙሴ ግልጽ አድርጎላቸዋል። እስኪ በዘዳግም ምዕራፍ 8 ቁጥር 10 እስከ 20 ይህንን እንዴት እንዳሰፈረው አድምጡ። ዛሬ አንተን የማዘውን ትእዛዙን ፍርዱን፣ ሥርዓቱንም ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ ተጠንቀቅ። አምላክህንም እግዚአብሔርን ብትረሳ፣ ሌሎችንም አማልክት ብትከተል፣ ብታመልካቸውም፣ ብትሰግድላቸውም ፈጽሞ እንድትጠፉ እኔ ዛሬውኑ እመሰክርባችኋለሁ። የአምላካችሁን የእግዚአብሔርን ቃል ስላልሰማችሁ እግዚአብሔር ከፊታችሁ እንደሚያጠፋቸው እንደ አሕዛብ እንዲሁ እናንተ ትጠፋላችሁ። —ዘዳግም 8:10-20ስ ልክ እንደ አዳምና ሔዋን ሁሉ እስራኤልም በእግዚአብሔር ትእዛዝ ላይ ወደ ማመፅ ሊያዘነብሉ እንደሚችሉ ሙሴ ያውቃል። በእነዚህም ዝንባሌዎች ምክንያት ሙሴ በኤደን ገነት አዳምና ሔዋን በተፈተኑት ፈተና ላይ በማተኮር በከነዓን ምድር ለመኖር የሚፈልግ ሁሉ ታማኝ መሆንን እግዚአብሔር እንደሚጠብቅበት ያስጠነቅቃል። እርግጥ ነው እግዚአብሔር ከእስራኤል ፍጽምና አይጠብቅም። ደግሞም ማንም ሰው ታማኝ መሆን የሚችለው በእግዚአብሔር ጸጋ ብቻ ነው። ሆኖም እስራኤል ልክ አዳምና ሔዋን በኤደን እንዳደረጉት ሁሉ የእግዚአብሔርን ሕግጋት በጉልህ በመተላለፍ ከእርሱ ዘወር ካሉ የተስፋይቱን ምድር በረከት ሊቋደሱ አይችሉም። እስራኤላውያን ወደ ተስፋይቱ ምድር እንዲገሰግሱ ሙሴ ሲያበረታታቸው በምድሪቱ የሚኖሩበትን የሕይወት ገጽታ እንዲያስታውሱ ሙሴ ያሳስባል። የዘዳግም ምዕራፍ ስምንት አስተምህሮ በልቦናችን ይዘን ሙሴ ከአዳምና ከሔዋን ይጠበቅባቸው በነበረው ታማኝነት ላይ ያተኮረበትን ዋና ምክንያት እንመለከታለን። እስራኤላውያን ለእግዚአብሔር ትእዛዛት ታማኝ ሆኖ በመዝለቅ አዳምና ሔዋን ያደረጉትን እንዲቀለብሱ ለማበረታታት ይህንን ጉዳይ አንጽኦት ሰጥቶበታል። አዳምና ሔዋን በገነት ውስጥ ተፈተኑ። በደልንም በመስራታቸው ከዚያ ተባረሩ። በሙሴ ዘመን እስራኤል ገና ከኤደን ገነት ውጭ ነበረች። ሆኖም እግዚአብሔር እስራኤል እንደገና ወደ ኤደን እንድትገባና በእግዚአብሔር በረከት ውስጥ እንድትኖር ለማዘጋጀት ይፈትናቸው ነበር። ሙሴ በኤደን ገነት ስለነበረው ፈተና ሲጽፍ በድሮ ዘመን በአዳምና በሔዋን የጥንት ታሪክ ምን እንደተከናወነ ለእስራኤላውያን ሊያብራራላቸው ብቻ እንዳልጻፈ ተመልክተናል። በእርሱ በራሱም ዘመን ምን እየተከናወነ እንዳለም አብራርቷል። እስራኤላውያንም በኤደን ገነት የመኖር አስደናቂ የበረከት ሕይወት እግዚአብሔር አቅርቦላቸው ነበር። ሆኖም ልክ እንደ አዳምና ሔዋን ሁሉ ለእግዚአብሔር ታማኝ መሆን ካቃታቸው እነዚያን በረከቶች ሊቋደሱ አይችሉም። እንደ ቅዱስ ሕዝብ እንዲኖሩና ለእግዚአብሔር ሕግጋትም ሙሉ በሙሉ እንዲገዙ ሙሴ ለእስራኤላውያን ጥሪ ያቀርባል። ወደ ምድሪቱ መግባትና በዚያም በሰላም መኖር የሚችሉት በዚያን ጊዜ ብቻ ነው። እስካሁን ድረስ ሙሴ የኤደንን ምድርና የከነዓንን ምድር የእግዚአብሔር የበረከት ስፍራዎች አድርጎ መግለጡን ተመልክተናል። በተጨማሪም ሁለቱም ምድሮች በውስጣቸው ከሚኖሩ ሰዎች ታማኝ አገልጋይ መሆንን እንደሚጠይቁ እንዴት አድርጎ እንዳመለከተም አይተናል። አሁን ደግሞ የዘፍጠት ምዕራፍ ሁለትና ሦስት ቀደምት ትርጉም ለእስራኤል ያለውን ፋይዳ የሚያሳየውን ሦስተኛውን ክፍል እናያለን። ያም የአዳምና የሔዋን አለመታዘዝ ያመጣው መዘዝ ነው። መዘዞች። በገነት ውስጥ አለመታዘዝ ያመጣው መዘዝ ለመመልከት የአዳምና የሔዋን ኃጢአት ሦስት ውጤቶችን እንመለከታለን። እነርሱም ሞት፣ ሕማምና መባረር ናቸው። ሞት በመጀመሪያ ደረጃ በኃጢአት ጦስ ምክንያት እግዚአብሔር አዳምና ሔዋን በሞት እንደቀጣቸው ሙሴ ያብራራል ይህ ጭብጥ በመጀመሪያ ተገልጦ የምናገኘው በዘፍጥረት ምዕራፍ 2 ቁጥር 17 እግዚአብሔር ለአዳም በሰጠው ማስጠንቀቂያ ውስጥ ነው በዚያም እግዚአብሔር እንዲህ ይላል ነገር ግን መልካምና ክፉን ከምታስታውቀው ዛፍ አትብላ ከእርሱ በበላህ ቀን ሞትን ትሞታለህና ዘፍጥረት 2፡17 ሞትን ትሞታለህና የሚሉት ቃላት ሞት አይቀሬ መሆኑን የሚያመለክት ሀረግ ይመሰርታሉ። ይህ ሰዋሰዋዊ አወቃቀር የሙሴ ሕግ ከሚያስከትለው ቅጣት ጋር በጣም ተመሳሳይ ነው። አደገኛ ወንጀል በሚፈጽሙ ላይ የሙሴ ሕግ ቅጣት ሲበየን፣ በእርግጥ ትሞታለህ ወይም በእርግጥ ይሞታሉ የሚለውን ሙሴ ያውጃል። የዚህም ንባብ ሕጋዊ አውድ በብርቱ እንደሚነግረን እነዚህ መግለጫዎች የሞት ፍርድ የሚተላለፍበትን ቀመር ያመለክታሉ። እግዚአብሔር አዳምና ሔዋን ወዲያውኑ ይሞታሉ አላለም። ሆኖም ሞት ኃጢአትን ተከትሎ መምጣቱ ግን የተረጋገጠ ነው። በዚህም መሠረት በዘፍጥረት ምዕራፍ 2 ቁጥር 17 እግዚአብሔር ያስተላለፈው ብይን አዳም በሞት ፍርድ ውስጥ የወደቀ መሆኑን እንድንረዳ ያደርጋል። የሞት እርግማን ወደቀበት። እነዚህ የአዳም ኃጢአት መዘዞች ሞት ወደ ዓለም እንዴት እንደገባ የሚያብራሩ መሆኑን ሙሴ በእርግጠኝነት ጽፏል። ዓላማው ግን እርሱ ከሚጽፍላቸው እስራኤላዊ ያለምምድ ጋር ቀጥታ ይገናኛሉ። ከሞት ጋር በደንብ ይተዋወቃሉ። የሙሴ ተደራሲያን ከግብፅ ከወጡ የመጀመሪያ ትውልዶች መካከል አብዛኞቹ በእግዚአብሔር ላይ በማመጻቸው ምክንያት በምድረ በዳ ሲሞቱ ተመልክተዋል። ሙሴ በዘውልቆ ምዕራፍ 26 ቁጥር 65 እንደጻፈው እግዚአብሔር ስለ እነርሱ በእውነት በምድረ በዳ ይሞታሉ ብሎ ተናግሯልና የዮፍኒ ልጅ ከካሌብ ከነዌም ልጅ ከኢያሱ በቀር ከእነርሱ አንድ ሰው እንኳን አልቀረም። ዘፍጥረት 2665 በእውነት ይሞታሉ የሚለውንና ሙሴ በኤደን ገነት ለአዳምና ለሔዋን የተጠቀመበትን ቋንቋ እዚህም በድጋሚ እንመለከተዋለን። በዚህ ረገድ የአዳምና የሔዋንን ታሪክ የሚያዳምጡ እስራኤላውያን በምድረ በዳ የመሞታቸውን ታሪክ አዳምና ሔዋን በእግዚአብሔር ትእዛዝ ላይ በማመፃቸው ከገጠማቸው ሞት ጋር ያገናኙታል። በኤደን ገነት በእግዚአብሔር ትእዛዝ ላይ የተፈጸመ አመፅ ያስከተለው መዘዝ በሰው ዘር የመጀመሪያ ወላጆች ላይ ሞት አስከተለ። ደግሞም በሙሴ ዘመን የእግዚአብሔርን ትእዛዝ አሳዛኝ በሆነ መንገድ መታዘዝ ባቃታቸው እስራኤላውያን ላይም ፍርዱ ጸና። ሕማም ወይም ስቃይ። የዘፍጠትን ዘገባ በምናነብበት ወቅት ሞት በአዳምና በሔዋን ላይ ወዲያውኑ እንዳልመጣ በግልጽ ተቀምጧል። እግዚአብሔር በመጀመሪያ አዳምና ሔዋን በሕማም ውስጥ እንዲኖሩ ፈቀደ። በአንድ በኩል በዘፍጥረት ምዕራፍ 3 ቁጥር 16 ውስጥ እንዲህ እናነባለን፣ ለሴቱትም አለ በጸነሽ ጊዜ ጭንቅሽን እጅግ አበዛለሁ በጭንቅ ትወልጃለሽ ፈቃድሽም ወደ ባልሽ ይሆናል እርሱም ገዥሽ ይሆናል። ዘፍጥረት 3 16። በሌላ በኩል ደግሞ አዳም ሥቃይ በሞላበት ኑሮ እንዲኖር እግዚአብሔር ረገመው። በዘፍጥረት 3 17 እንዲህ እናነባለን፣ ምድር ከአንተ የተነሳ የተረገመች ትሁን በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ። ዘፍጥረት 3 17። በገነት ውስጥ በኀጢአት ምክንያት ስለመጣው መዘዝ ሙሴ ከተናገራቸው ነገሮች ሁሉ ይህ መንታ የሰው ዘር ሕማም ትኩረት ዘገባውን ለእስራኤል ከመጽሐፉ ዓላማ ጋር በእጅጉ የሚጣጣም ነው። ከከነአን ምድር ውጪ በቆዩባቸው ጊዜያት ሁሉ በዚህ ስፍራ የተጠቀሱት ሥቃዮች በጠቅላላ ደርሶባቸዋል። ግን ሙሴ ሕይወትን በተስፋይቱ ምድር የገለጠበትን መንገድ አድምጡ። በዘዳግም ምዕራፍ 11 ከቁጥር 10 እስከ 12 እንዲህ እናነባዋለን። ትወርሷት ዘንድ የምትገቡባት ምድር በአትክልት ስፍራ እንደሚዘሩ ዘርህን እንደምትዘራባት በእግርህም እንዳጠጣሃት እንደ ወጣሃባት እንደ ግብፅ ምድር አይደለችም። ነገር ግን ትወርሷት ዘንድ ተሻግራችሁም የምትገቡባት ምድር ኮረብታና ሸለቆ ያለባት አገር ናት። በሰማይ ዝናብ ውሃ ትረካለች። አምላክህ እግዚአብሔር የሚጎበኛት አገር ናት ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክህ የእግዚአብሔር ዓይን ሁልጊዜ በእርሷ ላይ ነው። ዘዳግም 11 ከ10 እስከ 12። ባጭሩ ሙሴ እስራኤልን እየወሰደ ያለባት ምድር ከከነአን ምድር ውጪ የገጠማቸው ሥቃይ ሁሉ የሚወገድባት ምድር ናት። አያይዞም ሙሴ በአዳምና በሔዋን ላይ ስለመጣው ስቃይ ሲጽፍ እስራኤላውያን ተደራሲያኑ ሥቃይ ከሚያስከትልባቸው ካለመታመን ራሳቸውን እንዲያነጹ እና ለእግዚአብሔር ታማኝ ሆነው እንዲዘልቁ ያን ካደረጉም ወደ ከነአን እንደሚመለሱና በእግዚአብሔር የበረከት ስፍራ ውስጥ የሚገኘውን የደስታ ሕይወት እንደሚለማመዱ እየነገራቸው መባረር ሦስተኛው የአዳምና ሔዋን አለመታዘዝ መዘዝ የሚገኘው በዘፍጥረት ምዕራፍ 3 ቁጥር 22 ውስጥ ነው። በዚያ የሰፈሩትን ቃላት ልብ በሏቸው። እግዚአብሔር አምላክም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም የሕይወትን ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ዘፍጥረት 3 22 ይህ ምንባብ የሕይወት ዛፍ የሰው ዘር ለዘላለም እንዲኖር የምታስችለው እንደነበረች ግልጽ ያደርጋል። ለሥቃይና ለሞትም የመጨረሻው መልስ ነበር። አዳምና ሔዋን በዚያን ወቅት እንዲበሉ ግን እግዚአብሔር አልፈቀደም። ከገነትና በውስጧ ካለው የሕይወት ዛፍ ተባረሩ። የሰው ዘር ወደ ሕይወት ዛፍ የመቅረቡ ዕድል ግን ለዘላለም አልተዘጋበትም። የተቀሩት ቅዱሳን መጻሕፍት በግልጽ እንደሚያስቀምጡት ለእግዚአብሔር ታማኝ ሆነው የሚዘልቁት ግን በስተመጨረሻው መጨረሻው ከዚያ ዛፍ ይበላሉ። በራእይ ምዕራፍ ሁለት ቁጥር ሰባት ሐዋርያው ዮሐንስ ለሕይወት ዛፍ የተናገረውን አድምጡ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ራእይ ሁለት ሰባት ዮሐንስ እየተናገረ ያለው ክርስቶስ ወደ ምድር ሲመለስ ስለሚሆነው የመጨረሻ ዘመን ነው። ቃላቶቹ ግን ስለዚህ የሕይወት ዛፍ ሙሴ ለምን እንደ ጻፈ ነው። አዳምና ሔዋን ሲበድሉ ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር ዘጋው። በሙሴ ዘመን ግን ለእስራኤል እንደገና መንገዱን ከፈተው። በዚያም ወደ ከነአን ምድር ሲመለሱ ቢያንስ የሕይወት ዛፍ በረከት ቅምሻውን እንዲያጣጥሙ አድርጓል። በዘዳግም ምዕራፍ 30 ቁጥር 19ና 20 ሙሴ ያስቀመጠውን መንገድ አድምጡ። በፊታችሁ ሕይወትና ሞት በረከትና እርግማንም እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በእናንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። እግዚአብሔርም ለአባቶችህ ለአብርሃምና፣ ለይስሐቅ ለያዕቆብም እንዲሰጣቸው በማለላቸው በምድሪቱ ትቀመጥ ዘንድ እርሱ ሕይወትህ የዘመንህም ርዝመት ነውና አምላክህን እግዚአብሔርን ትወደው ትጠብቀውም ቃሉንም ትሰማ ዘንድ ምረጥ። ዘዳግም 30 ከ19 እስከ 20። እስራኤላውያን ለእግዚአብሔር ታማኝ ከሆኑ በከነአን ምድር ረጅም ዕድሜንና ደስታን የማግኘት እድል አላቸው። ልክ አዳምና ሔዋን ወደ ሕይወት ዛፍ የመግባት ዕድል እንደ ተነፈጉ ሁሉ በሙሴም ዘመን እግዚአብሔር ለእስራውያን የሰጠው በዚያ ከሚገኘው የበረከት ሕይወት የገሚሱን ቅምሻ ብቻ ነው። ይህ የሕይወት ልምምድ ክርስቶስ ሲመጣ እንደምንቀበለው የዘላለም ሕይወት የተሟላ አይደለም። በክርስቶስ ሊመጣ ያለው በረከት ገሚስ ቅምሻ ብቻ ነው። በተስፋይቱ ምድር የረጅም ዕድሜ በረከትን ሊያጣጥሙ የሚችሉበትን ዕድል በሙሴ አማካኝነት ሰጥቷቸው ነበር። በኤደን ገነት አዳምና ሔዋን የፈጸሙት በደል በዓለም ላይ የኀጢአት ምንጭ ከመሆኑ ገዘገባ ብቻ ከመሆን እጅግ የዘለለ መሆኑን ተመልክተናል። በኤደን እና በከነአን መካከል ትስስሮችን በመፍጠር ሙሴ እስራኤላውያን አንባቢዎቹን ስለ ራሳቸው ሕይወት አስተምሯቸዋል። በዚያም የተስፋይቱ ምድር ለእርሱ እንዴት አስደናቂ እንደምትሆን ያውቁ ነበር። የዘፍጥረት ምዕራፍ ሁለት እና ሦስት ሥነ ጽሑፋዊ አወቃቀርና ቀደምት ትርጉም ተመልክተናል። አሁን ደግሞ ሦስተኛውን ጥያቄ ለመመለስ እንዘጋጃለን። ይህንን ምንባብ ዛሬ እናዛምደው ዘንድ አዲስ ኪዳን የሚያስተምረን እንዴት ነው? ዘመነኛው ተዛምዶ ሙሴ ይህንን ምንባብ የጻፈው እስራኤላውያን አንባቢዎቹ ከአዳምና ከሔዋን ስህተት በመራቅ ወደ ከነአን በመግባት ወደ ገነት ለመመለስ እንዲጓዙ ለማበረታታት መሆኑ ግልጽ ሆኖልናል። ግን እነዚህ ለእስራኤል የተሰጡ መመሪያዎች ከእኛ ጋር ምን ጉዳይ አላቸው? በቀላሉ ብናስቀምጥ ሙሴ በገነት ውስጥ የተከናወነውን የኀጢአት ታሪክ በማንሳት እስራኤላውያን የአዳምን እርምጃዎች በመመርመርና በመቀልበስ እንደገና ወደ ገነት በመመለስ የመኖርን ድነት እንዲያገኙ እንዳበረታታ ሁሉ የአዲስ ኪዳን ጸሐፍትም በክርስቶስ የሚገኘው ድነት ወደ ገነት መመለስ መሆኑን አስተምረዋል። የዘፍጥረት ምዕራፍ ሁለት እና ሦስት አዲስ ኪዳናዊ አጠቃቀም ከክርስቶስ ጋር በተገናኘ መንገድ እንመረምራለን። ይህንንም የምናደርገው አዘውትረን በምንጠቀምበት መንገድ በክርስቶስ መንግሥት ሦስት ዕርከኖች ላይ በማተኮር ነው። ይህ ምንባብ በክርስቶስ የመጀመሪያ መምጣት በመንግሥቱ ምስረታ ላይ እንዴት እንደሚተገበር በመመልከት እንጀምርና በመቀጠል ደግሞ ዛሬ በእግዚአብሔር መንግሥት እድገት ውስጥ ለእኛ ምን እንደሚናገር እናያለን። በመጨረሻ በክርስቶስ ዳግም መምጣት ስለሚከናወነው የክርስቶስ መንግሥት ፍጻሜ ይህ ምንባብ ምን እንደሚያስተምር አዲስ ኪዳን የሚያቀርበውን ሐሳብ እንመለከታለን። አስቀድመን የመንግሥቱን ምስረታ እንመልከት። ምስረታ ክርስቶስ ለዓለም ስለሚመጣው ድነት አዲስ ኪዳን ከሚናገርባቸው ነገሮች አንዱ በምድራዊ አገልግሎቱ ስለመሆኑ ነገር መተረክ ነው። One way in which the New Testament speaks of the salvation Christ brings to the world is in his earthly ministry. In the inauguration, በመንግሥቱ ምስረታ ወቅት ክርስቶስ አዳምና ሔዋን በኤደን የሰሩትን ቀልብሶታል። በምድራዊ አገልግሎቱ ወቅት አዳምና ሔዋን የሳቱትን የእግዚአብሔርን ትዕዛዝ ክርስቶስ ፈጽሞታል። በመጀመሪያ ይህንን የአዲስ ኪዳን አስተምህሮ ገጽታ የምንመረምረው ይህ መሪ ሐሳብ በጳውሎስ መልእክቶች ውስጥ እንዴት እንደተገለጠ እና ሁለተኛ በማቴዎስ ወንጌል ውስጥ እንዴት እንደተገለጠ በመመልከት ነው። እስኪ በጳውሎስ አመለካከትን ጀምር። ጳውሎስ ጳውሎስ አመለካከቱን በሮሜ ምዕራፍ አምስት ቁጥር 14 ውስጥ ቅልብጭ ባለ አነጋገር አጠቃሉ አቅርቦታል። በዚያም እንዲህ ጽፏል፣ ይሁን እንጂ ከአዳም ጀምሮ እስከ ሙሴ ድረስ ባሉት እንደ አዳም ሕግን በመጣስ ኃጢአት ባልሰሩት ላይ እንኳ ሞት ነገሰ። አዳም ይመጣ ዘንድ ላለው አምሳሉ ነበረ። ሮሜ 5 14 ጳውሎስ አዳም ይመጣ ዘንድ ላለው አምሳል ነው ማለቱን ልብ በሉ የቀረው የሮሜ ምዕራፍ አምስት ክፍል ሊመጣ ያለው ክርስቶስ መሆኑን ግልጽ አድርጎታል። ጳውሎስ በሮሜ ምዕራፍ አምስት ቁጥር 18 እና 19 ውስጥ ጉዳዩን ጠቅለል ያደረገበትን መንገድ አድምጡ ከእንግዲህ በአንድ ሰው መተላለፍ የተነሳ ኩነኔ በሁሉ ሰው ላይ እንደመጣ እንዲሁም በአንዱ የጽድቅ ሥራ ለሰው ሁሉ ሕይወትን የሚሰጥ ጽድቅ ተገኘ። በአንዱ ሰው አለመታዘዝ ብዙዎች ኀጢአተኞች እንደሆኑ፣ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ። ሮሜ አምስት ከአስራ ስምንት እስከ አስራ ዘጠኝ በዚህ ስፍራ ጳውሎስ እንዴት እንዳስቀመጠው አስተውሉ። የአዳም አንድ ጊዜ መተላለፍ ለሕዝቡ ሁሉ እርግማንን አስከተለ። የክርስቶስ አንድ የጽድቅ ሥራ ግን ለሰው ሁሉ ጽድቅን አስገኘ። ለምን እንዲህ ሆነ? በአንድ ሰው በአዳም አለመታዘዝ ምክንያት ሁላችን በደለኞች ሆንን። የአንዱ የክርስቶስ መታዘዝ ግን ጻድቃን አደረገን። ይህ አስተምህሮ ለአብዛኞቹ ክርስቲያኖች የተለመደ ነው። ሙሴ በዘፍጠት ምዕራፍ ሁለት እና ሦስት እንዳስተማረው አዳም አንድ ሰው ነበረ። የእርሱ ተግባር ግን የእርሱ ወገን በሆኑ ሁሉ መዘዝ አስከተለባቸው። የአዳም ኀጢአት በሰው ዘር ሁሉ ላይ ሞትን አስከተለ፣ ምክንያቱም እርሱ በእግዚአብሔር ፊት የእኛ ወኪል ነበረና። በአዳም የኀጢአት ውጤት ምክንያት እኛ ሁላችን ከእግዚአብሔር የበረከት ገነት ውጭ ተወለድን፣ በሞትም እርግማን ሥር ወደቅን። ሆኖም እንደዚያ ሁሉ አዲስ ኪዳን እንደሚያስተምረን ክርስቶስ በእርሱ ያመኑ ሁሉ የቃል ኪዳን ምትካችን ሆነ። ከአዳም አለመታዘዝ በተቃራኒው የክርስቶስ ለእግዚአብሔር መታዘዝ በእርሱ ለተቆጠሩት ሁሉ ጽድቅና ሕይወትን አስገኘላቸው። ከዚህ አስተምሮ የአዳምን የኀጢአት ታሪክ በሕይወታችን ከማዛመድ አንጻር በጣም ወሳኝ የሆነን ትምህርት እናገኛለን። የጠፋው ገነት ተመልሶ ሊገኝ የሚችለው ብቸኛ መንገድ በክርስቶስ የጽድቅ መታዘዝ ብቻ ነው። በራሳችን የጽድቅ ሥራዎች ወደ ገነት ልንገባና በእግዚአብሔር ፊት ልንቆም አንችልም። ከእኛ ቀድሞ ወደ ገነት የሚገባ ፍጹም ምትክ ያስፈልጋል። ያም ምትክ ክርስቶስ ነው። በእግዚአብሔር ሕላዌ ውስጥ የዘላለም ሕይወት ድነት ልናገኝ የምንችለው ክርስቶስ ለአብ ፍጹም በመታዘዝ ምክንያት ብቻ ነው። በምድር አገልግሎቱ ወቅት ኢየሱስ ወደ ገነት መግባት የሚችልበትን መብት አስገኘ። እናም በእርሱ የሚያምኑ ብቻ ከእርሱ ጋር ወደ ገነት ይገባሉ። ጳውሎስ በአዳምና በክርስቶስ መካከል ስላለው ግንኙነት መናገሩ በሌሎች የአዲስ ኪዳን ጸሐፊዎችም ይደገፋል። ይህ መሪ ሐሳብ በማቴዎስ ወንጌል እንዴት እንደተገለጠ እንመልከት። ማቴዎስ ክርስቶስ የአዳምን ኀጢአት የቀለበሰበትን መንገድ በምዕራፍ አራት ከቁጥር አንድ እስከ አስራ አንድ ማለትም ተጓዳኝ ምንባቡን በሉቃስ ምዕራፍ አራት ከቁጥር አንድ እስከ 13 ታገኙታላችሁ። ስለ ክርስቶስ መከራ በመዘገብ ማቴዎስ ልዩ ትኩረት አድርጓል። በበርካታ የተለያዩ መንገዶች የክርስቶስ መከራ ታሪክ አዳምና ሔዋን በኤደን ከነበራቸው ልምምድና ሙሴም ስለ አዳምና ሔዋን በመጽሐፍ እስራኤላውያንን ከሞገተበት ታሪክ ጋር ተዛማጅነት አለው። በመጀመሪያ ኢየሱስ መከራን የተቀበለበት ስፍራ ሙሴን ይከተሉ ከነበሩ እስራኤላውያን ታሪክ ጋር ይያያዛል። እንደ ማቴዎስ ምዕራፍ አራት አገላለጥ ልክ እግዚአብሔር እስራኤልን ወደ ምድረ በዳ እንደመራ ሁሉ ኢየሱስም በመንፈስ ወደ ምድረ በዳ ተመርቷል። እስራኤል መታዘንና አለመታዘዟን እግዚአብሔር በምድረ በዳ እንደፈተነ ሁሉ ክርስቶስም በምድረ በዳ ተፈትኗል። ሁለተኛ ኢየሱስ በምድረ በዳ የቆየባቸው ቀናት እስራኤል ልምምድ ጋር ተጓዳኝ ነው። እስራኤል በምድረ በዳ ለአርባ ዓመታት እንደቆየች ሁሉ ማቴዎስ ምዕራፍ 4 ቁጥር 2 እንደሚያሳየን ኢየሱስን በምድረ በዳ አርባ ቀናት ቆይቷል። ሶስተኛ በክርስቶስ መፈተን ውስጥ መራብ ወሳኝ ገጽታ ነው። በማቴዎስ ምዕራፍ 4 ቁጥር 3 ውስጥ ኢየሱስ ድንጋዩን ወደ ዳቦ እንዲለውጥ ሰይጣን ፈትኖታል። ይህ የክርስቶስ መፈተን እስራኤልን በምድረ በዳ ስለ ውሃና ስለ ምግብ ከመፈተኗ ጋር ይጎዳኛል። አራተኛ ኢየሱስ ራሱም እያለፈበት ያለው ነገር ከእስራኤል መፈተን ጋር ያለውን ቁርኝት ከቅዱሳን መጻሕፍት በመጥቀስ አያይዞታል። በማቴዎስ ምዕራፍ አራት ቁጥር አራት ውስጥ ኢየሱስ ዘዳግም ምዕራፍ ስምንት ቁጥር ሦስትን ጠቅሷል። በማቴዎስ አራት ቁጥር ሰባት ደግሞ ዘዳግም ምዕራፍ ስድስት ቁጥር ዐሥራ ስድስትን ጠቅሷል። በማቴዎስ ምዕራፍ አራት ቁጥር ዐሥር ዘዳግም ምዕራፍ ስድስት ቁጥር 13ን ጠቅሷል። ከዘዳግም የተወሰዱት ምንባቦች ሙሴ የእስራኤልን በምድረ በዳ መፈተን የገለጠባቸው ናቸው። ኢየሱስ እነዚህም ምንባቦች በመጥቀስ የእርሱን መፈተን ከእስራኤል መፈተን ጋር በቀጥታ አገናኝቶታል። ማቴዎስ ስለ ኢየሱስ መፈተን ያቀረበው ዘገባ በዘፍጥረት ምዕራፍ ሁለትና ሶስት፣ ሙሴ አስቀድሞ ለእስራኤል መልእክት ጋር መያያዙን ተመልክተናል። ኢየሱስ በፍጹም መታዘዙ አዳምና እስራኤልን ያልቻሉትን እርሱ ግን ፈጽሞታል። ክርስቶስ ለእግዚአብሔር ትዕዛዛት ታማኝ ነበር። በሉቃስ ምዕራፍ 23 ቁጥር 43 ኢየሱስ እነዚያን የታወቁ ቃላት የተናገረው ለዚህ ነበር። እስራኤል በምድረ በዳ የተፈተነችው ወደ ከነአን ምድር ለመግባት ዝግጁ እንድትሆን ለማድረግ እንደነበረ ሁሉ ሉቃስ ምዕራፍ 23 ቁጥር 43 እንደዘገበው ንስሐ ለገባው ወንበዴም ኢየሱስ እንዲህ ብሎታል፣ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ሉቃስ 2343 የክርስቶስ የጽድቁ ብድራት በገነት የዘላለም ሕይወት ነው። አዲስ ኪዳን የአዳምና የሔዋንን ደግሞም የእስራኤልን በምድረ በዳ መፈተን ከክርስቶስ ምድራዊ አገልግሎት ከመንግስቱ ምስረታ ጋር እንዳዛመደው ተመልክተናል። ክርስቶስ የመጀመሪያው አዳም የወደቀበትን የፈጸመ ሁለተኛው አዳም ነው። ክርስቶስ የምድረ በዳ ፈተናውን በድል ተወጣ፣ የእስራኤልንም ውድቀት ቀለበሰ። ስለዚህም ወደ ዘላለም ገነት ገባ። አዲስ ኪዳን አዳምና ሔዋን በገነት የነበሩበትን የሙሴን ዘገባ ከክርስቶስ የመጀመሪያ መምጣት ጋር እንዴት እንዳዛመደው ተመልክተናል። ስለዚህ ወደ ሁለተኛው ነጥባችን መሸጋገር ይገባናል። አዲስ ኪዳን እነዚያን መርሆዎች አሁን እኛ በምንኖርበት የመንግሥቱ ዕድገት ውስጥ እንዴት ያዛምዳቸዋል? እድገት በዚህ ረገድ በርካታ የአዲስ ኪዳን ምንባቦች ደጋፊ ይሆናሉ። ሆኖም ሁለቱን ብቻ እንመልከት። በመጀመሪያ ጳውሎስ በእነዚህ የዘፍጥረት ምዕራፎች ውስጥ የሰጠውን ትኩረትና ሁለተኛው ያዕቆብ ስለ እነዚህ ጉዳዮች የጻፈበትን መንገድ እንቃኛለን። ጳውሎስ አስቀድመን ጳውሎስ በሁለተኛ ቆሮንቶስ ምንባብ ምዕራፍ 11 ቁጥር 3 የተናገረውን እንመልከት። ነገር ግን እባብ በተንኰሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳትለወጡ ብዬ እፈራለሁ። ሁለተኛ ቆሮንቶስ 11 3። በዚህ ምዕራፍ ውስጥ ጳውሎስ በመቀጠል የቆሮስጦስ ሰዎች ወደ ሌላ ወንጌል ዘወር እንዳይሉ እንደሚሰጋ ያብራራል። በዚህ ስፍራ ጳውሎስ የሔዋንን አስከፊ አለመታዘዝ አሉታዊ ተምሳሌት በማንሳት ስለ አስከፊው አለመታዘዝ ማለትም ከክርስቶስ እውነተኛ ወንጌል ዘወር ስለ ማለት ያስጠነቅቃል። ልክ ሙሴ የሔዋንን መፈተን እስራኤልን ወደ ተስፋዪቱ ምድር በታማኝነት እንዲጓዙ ለማስጠንቀቅ እንደ ተጠቀመበት ሁሉ ጳውሎስ ክርስቶስን የሚከተሉ በእርሱ ዘመን የሚኖሩ አማኞች ሁሉ ስለሚጠብቃቸው መሠረታዊ ታማኝነት ለማስጠንቀቅ ተመሳሳይ ታሪክ ይጠቀማል። በመንግሥቱ እድገት ውስጥ በምትታየው ቤተ ክርስቲያን የሚገኙ በርካታ ሰዎች ከወንጌል መሠረታዊ እውነት ፈቀቅ ከማለት አደጋ ጋር ይጋፈጣሉ። ቤተ ክርስቲያን ይህን የከፋ ክህደት መከላከል ይገባታል፤ ምክንያቱም መዘዙ በአዳምና በሔዋን እንደሆነ ሁሉ እጅግ አሰቃቂ ይሆናልና ያዕቆብም በክርስቲያን ሕይወት ውስጥ የሚያጋጥሙ ፈተናዎችና መከራዎችን ሲጠቅስ ከጳውሎስ ጋር ተመሳሳይ አቋም ይይዛል። በያዕቆብ ምዕራፍ 1 ቁጥር 12 እስከ 15 እንዲህ እናነበዋለን። በፈተና የሚጸና ሰው የተባረከ ነው፤ ከፈተና በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላሉና። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፤ ኃጢአትም ካደገች በኋላ ሞትን ትወልዳለች። ያዕቆብ 1 12 እስከ 15 ያዕቆብ በዘፍጥረት ምዕራፍ 2 እና 3 እያጣቀሰ መሆኑ ግልጽ ነው። በምዕራፍ 1 ቁጥር 14 ውስጥ በሰው ምኞት ላይ ያተኩራል። ያም ኃጢአትን ለማድረግ ከጀርባ እንደሚገፋፋ ኃይል አድርጎ ይጠቅሰዋል። ሔዋን መልካሙንና ክፉን ስለምታስታውቀው ዛፍ የነበራት ምኞት ወደ ኃጢአት ገፋፍቷታል። ሁለተኛ ፈተናውን የሚያልፉ ግን የሕይወትን አክሊል እንደሚቀበሉ ያዕቆብ ያብራራል። በተቃራኒው የኀጢአት ውጤት ግን ሞት ነው። በሞትና በሕይወት መካከል በዚህ ስፍራ የተቀመጠው ንጽጽር በአዳምና በሔዋን ታሪክ ውስጥ ከተቀመጠው ጋር ተጓዳኝ ነው። እስራኤል በምድረ በዳ በምትፈተንበት ወቅት ሙሴ የአዳምና የሔዋን ፈተና በማመልከት በታማኝነት እንድትዘልቅ እንዳበረታታ ሁሉ ጳውሎስና ያዕቆብም በመንግሥቱ እድገት ውስጥ እኛንም በሚገጥመን ፈተና በታማኝነት እንድንጸና ያበረታቱናል። በክርስትና ሕይወት የሚገጥመን ፈተና እውነተኛ ባሕርያችንን ይገልጣል ለዘላለም ሕይወት ያዘጋጀናል። በእግዚአብሔር ጸጋ ለክርስቶስ ታማኝ ሆነን ለመዝለቅ የምንችለውን ሁሉ ማድረግ ይገባናል። ያን ጊዜም በገነት የዘላለም ሕይወት ብድራት በክብር ይጠብቀናል። አዳምና ሔዋን በኤደን የነበራቸውን ታሪክ አዲስ ኪዳን በመንግስቱ ጅማሬና እድገት ውስጥ እንዴት እንደሚያዛምደው ካየን ትኩረታችንን ወደ መጨረሻው እርከን ዘወር ማድረግ ይገባናል። ያም በእርሱ ዳግም መምጣት የሚከናወነው የድነት ፍጻሜ ነው። ፍጻሜ ይህ መሪ ሐሳብ በአዲስ ኪዳን በብዙ ስፍራዎች ይገኛል። ሆኖም ሁለት ምንባቦችን ብቻ እንዳስሳለን። አንዱ በሮሜ ውስጥ ሲሆን ሌላው ደግሞ በራእይ መጽሐፍ ውስጥ ይገኛል። ሮሜ። በመጀመሪያ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ መደምደሚያ ላይ በሮም ለሚገኙ አማኞች ተስፋን እንዴት እንደሰጣቸው አድምጡ። በሮሜ ምዕራፍ 16 ቁጥር 20 ውስጥ እንዲህ ይነበባል፤ የሰላምን አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። ሮሜ 1620 በእነዚህ ቃላት በክርስቶስ ዳግም ምጽአት ወቅት የሮም ክርስቲያኖች ስለሚጠብቃቸው ተስፋ ጳውሎስ ያሳስባቸዋል። ይህንን የሚያደርገው ግን በዘፍጥረት ምዕራፍ 3 ወደ ተሰጠው የድነት ተስፋ መለስ ብሎ በማጣቀስ ነው። በዚህ ትምህርት አስቀድመን እንዳየነው በዘፍጥረት ምዕራፍ 3 ቁጥር 15 ውስጥ አንድ ቀን የሴቲቱ ዘር የሰውን ልጅ የሰይጣንን ዘር ጭንቅላቱን እንደሚቀጠቅጥ ለእባቡ ይነግረዋል። በዚህ ክርስቶስ ሲመለስ ሰይጣን በአማኞች እግር ስር እንደሚቀጠቀጥ ጳውሎስ ይናገራል። ክርስቶስ ራሱ ሰይጣንንና ብርቱ ጠላታችንን ሞትን ያጠፋል። ከዚያም ከክርስቶስ ጋር በድልና በክብር እንነግሳለን። የዘፍጥረት ምዕራፍ ሁለት እና ሦስት መሪ ሐሳቦች ከመንግሥቱ ፍጻሜ ጋር ተያይዘው የተጠቀሱበት የአዲስ ኪዳን ሌላ ስፍራ የራእይ መጽሐፍ ነው። ዮሐንስ በዚህ መጽሐፍ ውስጥ የሕይወትን ዛፍ ደጋግሞ ጠቅሷል። በራእይ ምዕራፍ 2 ቁጥር 7 ዮሐንስ ጉዳዩን እንዴት እንዳስቀመጠው አድምጡ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ራእይ 2 7 በዚህ ስፍራ ዘፍጠት ምዕራፍ 3 የተጠቀሰውን በግልጽ ነው። አዳምና ሔዋን ከኤደን ከኤደን የተባረሩት እነርሱን ከሕይወት ዛፍ ለማራቅ ነው። ሆኖም ክርስቶስ ሲመለስ ግን ከሕይወት ዛፍ ይበሉ ዘንድ እግዚአብሔር ለሕዝቡ የእንደገና ዕድል ይሰጣቸዋል። ይህ ዛፍ የት እንደሚገኝ ልብ በሉ። ዮሐንስ በግልጥ በእግዚአብሔር ገነት በማለት ይነግረናል። ልክ ሙሴ እስራኤል ወደ ከነአንና በዚያም ወደሚገኝ ረጅም ዕድሜ እንድትገባ ጥሪ እንዳደረገ ሁሉ ክርስቲያኖችም እጅግ ይበልጥ በሙላት ወደ ተዘጋጀችው ገነት ሲገቡ የተስፋቸውን ፍጻሜ ይጨብጣሉ። በሦስተኛ ደረጃ ከዛፉ እንዲበሉ ከተፈቀደላቸው አንጻር ከዘፍጠት ጋር ያለውን ትስስር እንመለከታለን። መብቱ የተሰጠው ድል ለነሳው መሆኑን ዮሐንስ ይናገራል። ልክ ሙሴ ለእግዚአብሔር ታማኝ እንድትሆን ለማበረታታት ስለ ሕይወት ዛፍ እንደተናገረ ሁሉ ዮሐንስም በታማኝነት በመዝለቅ ኀጢአትን ድል የነሳ እርሱ ከሕይወት ዛፍ የመብላት ዕድል እንደሚሰጠው ዮሐንስ ያብራራል። በመጨረሻ ራእይ ምዕራፍ 22 ቁጥር 1ና 2 ልንመለከት ይገባል። ዮሐንስ አዲስቱን ምድር በሩቅ በማየት እንዲህ ይናገራል። በአደባባዩዋን መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወት ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ ዐሥራ ሁለት ፍሬ የሚሰጥ የሕይወት ዛፍ ነበር። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ራእይ 22 12 የአዲስ ኪዳን አተያይ ግልጽ ነው። ክርስቶስ መንግስቱን ወደ ፍጻሜ ለማምጣት ሲመለስ በክርስቶስ የታመኑ ወደ ኤደን ገነት ይገባሉ። ሰይጣን ከእግራቸው በታች ይቀጠቀጣል። እኛም የሕይወት ዛፍ እንበላለን። እግዚአብሔር ባዘጋጀው አዲስ ስፍራም ለዘላለም እንኖራለን። ማጠቃለያ በዚህ ትምህርት ሙሴ አዳምና ሐይዋን በገነት ስለነበሩበት ሁኔታ የጻፈው እስራኤላውያን ወደ ተስፋይቱ ምድር በሚያደርጉት ጉዞ ሊያግዛቸው እንደሆነ ተመልክተናል። በኤደን ገነት የሆነውን ነገር እንዲቀለብሱ ለእስራኤል ጥሪ አቅርቧል። በብዙ ገጽታዎች የዚህ ምናባ መልእክት ዛሬም ለእኛ በጣም ተመሳሳይ ነው። እስራኤል ወደ ተስፋይቱ ምድር እንድትገፋ ሙሴ ያቀረበውን ጥሪ በመስማት እኛም የአዳምና ሔዋን መንገዶች እንዴት መቀልበስ እንዳለብን እንመለከታለን። በክርስቶስ በማመንና በታማኝነት በመዝለቅ ጠፍቶ በተገኘው ገነት መዳንን እንወርሳል።